ትኩረት በአፍሪካ አዲስ አበባ እንግዶቿን ለመቀበል ሽር ጉድ ላይ ትገኛለች። የከተማይቱ ዋና ዋና መንገዶች በተለይ የአፍሪቃ መሪዎችና ከፍተኛ ፖለቲከኞች የሚዘዋወሩባቸው ጸድተዋል። ጥብቅ የጸጥታ ቁጥጥርም በከተማይቱ ይታያል። የአፍሪቃ መሪዎች ወደ አዲስ አበባ ከመተመማቸው በፊት ሐሙስና አርብ የአፍሪቃ ህብረት ሥራ አስፈጻሚ ምክር ቤት ተሰብስበው ነበር። በመድረኩ ተገኝተው ንግግር ያደረጉት የህብረቱ ኮሚሽን ሊቀመንበር ሙሳፋኪ ማህማት አፍሪቃን የማስተሳሰሩ ጥረት ሊጠናከር እንደሚገባ አሳስበዋል። ንዲሪን ንት ሪፕሪዝ ኤክስፕሪሜ ለር አታሽማ አንትሪፕሪዝ መሪዎቻችን የአፍሪካ አህጉን ለማዋሃድ ያላቸውን ቁርጠኝነት በተደጋጋሚ እየገለጹ ነው። የቃል ኪዳኖቻችን ተግባራዊነት ማፋጠን አለብን። የህብረቶች መጠናከር አማራጭ ያሳጠናል። ጠንክረን በአንድነት ልንቁም ይገባል። አዲስ አበባ ላይ የሚደረገው ሰላሳ ሁለተኛው የአፍሪካ ህብረት የመሪዎች ጉባኤ በዋናነት ከሚመክርባቸው ጉዳዮች ባሻገር የአፍሪቃ የነፃ ንግድ ቀጠና ስምምነት ቁልፍ ቦታ እንደሚኖረው ይጠበቃል። የአፍሪቃ ህብረት ላለፉት ስምንት ዓመታት ገደማ ግዙፉን ነፃ አህጉራዊ የንግድ ቀጠና ለመመስረት ሲያልም ቆይቷል። ከዓመታት ድርድር በኋላ እውን የሆነው የአፍሪቃ የነፃ ንግድ ስምምነት ቀጠናውን ለመመስረት መንገድ ጠርጓል። ባለፈው መጋቢት በሩዋንዳ ዋና ከተማ ኪጋሊ 44 አገሮች የፈረሙት ስምምነት ተግባራዊ ለመሆን ግን በ22ቱ ሊጸድቅ ይገባል። እስካሁን ድረስ 17 ሀገሮች ስምምነቱን አጽድቀዋል። የአህጉራዊው የነፃ ንግድ ስምምነት እስከ ዛሬ ድረስ ደካማ ሆኖ የቆየውን የአፍሪቃ ሀገሮች የእርስ በርስ የንግድ ልውውጥ የማሳደግ የረጅም ጊዜ ውጥናለው። በስምምነቱ መሰረት ድንበር ተሻጋሪ የንግድ ልውውጥ ቀላልና እርካሽ ሊሆን ይገባል። ከአህጉሪቱ ህዝብ ባሻገር ጥቃቅንና አነስተኛ የንግድ ድርጅቶች በተለይ ተጠቃሚ መሆን ያሻቸዋል። የአፍሪቃ ህብረት የንግድና የኢንዱስትሪ ኮሚሽነሩ አልበርት ሙቻንጋ እንደሚሉት ስምምነቱን ገቢራዊ ማድረግ ላቅ ያለ ፋይዳ ይኖረዋል። እድሎችን እየፈጠርን ነው። ግዙፍ ገበያ ሲፈጠር ለግዙፍ መዋለ ንዋይ በር ይከፍታል። እዚህ ካንተ ጋር እያወራሁ ከአፍሪቃ ውጭ የሚኖሩ የአገሪቱ ዜጎች ለወጣቶች በርካታ የስራ ዕድል የሚፈጥር ስራ ለመጀመር ወደ እኛ መጥተው እያነጋገሩን ነበር። ምርታማነትን ካሳደግን ይህ ለልጆቻችን የስራ ዕድል ይፈጥራል። አጠቃላይ አመታዊ የምርት መጠኗ 3.4 ቢሊዮን ዶላር የሚደርሰው አፍሪካ። በዓለም ምጣኔ ሀብት ውስጥ ያላት ሚና እጅግ የተዳከመ ነው። የአፍሪካ ህብረትም በአህጉራዊው የንግድ ቀጠና አማካኝነት ሊቀይር የሚታትረው ይህንኑ ውስን ሚና ነው። ስምምነቱ የህብረቱን 55 አባል አገራት ወደ አንድ ካሰባሰበ 1.2 ቢሊዮን ሸማቾች ያሉት ገበያ ለመፍጠር ይቻለዋል። በተሳታፊ አገሮች ብዛት ረገድ የአፍሪካ አህጉራዊ ነፃ የንግድ ቀጠና ከዓለም የንግድ ድርጅት መመስረት በኋላ ከፍተኛው ይሆናል። በተባበሩት መንግስታት ድርጅት የአፍሪቃ የኢኮኖሚ ኮሚሽን የንግድ ስምምነቱ የገቢ ግብርን በማስቀረት የአባል አገራቱን የእርስ በርስ የንግድ ልውውጥ የማሳደግ አቅም እንዳለው ተስፋውን ገልጿል። ለዚህ የምጣኔ ሀብት ባለሙያዎች ሁነኛ ያሉት እርምጃ ከአምስት ዓመታት በፊት በጎርጎሮሳዊው 2014 ዓ ም ተወስዷል። ሶስቱ አህጉራዊ ተቋማት ማለትም የምስራቅ አፍሪቃ አገራት ማህበረሰብ፣ የደቡብ አፍሪቃ አገራት የልማት ማህበረሰብ ና የምስራቅና ደቡባዊ አፍሪካ ሀገራት የጋራ ገበያ በመካከላቸው የነበሩ የንግድ መሰናክሎችን ለማስቀረት ከስምምነት ደርሰዋል። ይሁንና በአህጉራዊው የንግድ ቀጠና መመስረት ሁሉም የአፍሪካ ሀገሮች እኩል ባለተስፋ አይደሉም። እስከ ዛሬ ድረስ የንግድ ስምምነቱን ያጸደቁበትን ሰነድ ለአፍሪካ ህብረት ያስረከቡት ዘጠኝ አገሮች ብቻ ናቸው። ዘጠኙ አገሮች ጋና፣ ኬንያ፣ ሩዋንዳ፣ ኒጀር፣ ቻድ፣ ጊኒ፣ ኢስዋቲኒ ወይም የቀድሞዋ ስዋዚላንድ፣ ዩጋንዳ እና አይቮሪ ኮስት ናቸው። ደቡብ አፍሪቃ፣ ሴራሊዮን፣ ማሊ፣ ናሚቢያ፣ ሴኔጋል፣ ኮንጎ፣ ቶጎ ና ሞሪታንያ የየአገሮቻቸው ምክር ቤት ስምምነቱን መርምረው አጽድቀዋል። ይህም ስምምነቱን አጽድቀው ለአፍሪካ ሕብረት ያቀረቡና ለማቅረብ በዝግጅት ላይ የሚገኙ ሀገሮችን ቁጥር 17 ያደርሰዋል። በኢኮኖሚዋ ግዝፈት አፍሪቃን ከፊት የምትመራው ናይጄሪያ ግን ወደ ስምምነቱ ለመቀላቀል ዛሬም ዝግጁ አይደለችም። ናይጄሪያ ስምምነቱን ለመፈረም አሁንም ፈቃደኛ አልሆነችም። የአገሪቱ መንግስት ስምምነቱ የናይጄሪያን ገበያ በርካሽ ምርቶች አጥለቅልቆ የአገሪቱን ስራ ፈጣሪዎችና ባለውረቶች ይጎዳል የሚል ስጋት እንዳለው ገልጿል። በአፍሪቃ የንግድ ፖሊሲ ማዕከል የንግድ ፖሊሲ ትንታኔ ባለሙያው ጄሚ ማክሌዎድ የናይጄሪያ ማፈግፈግ የከፋ ጉዳት ያስከትላል የሚል ስጋት የላቸውም። ለምሳሌ ያህል የናይጀሪያ ተንታኞችን ከሚያሳስባቸው መካከል በስምምነቱ ስም እንደ ቻይና ካሉ ሶስተኛ ሀገሮች ሸቀጦች ወደ አገራቸው ገበያ ሊገቡ ይችላሉ የሚለው ይገኝበታል። ይህ የሸቀጦች መነሻ በተለያዩ ድንጋጌዎችና ስምምነቶች መፍትሔ ሊያገኝ ይችላል። እንዲህ አይነት ምርቶች ከሀገር ወደ ሀገር ሲዘዋወሩ ከተገኙ በስምምነቱ መሰረት ማገድ ይቻላል። ከዚህ በተጨማሪ በስምምነቱ ውስጥ የየ ሀገሮቹ ኢንዱስትሪ የሚጎዱ ምርቶች ግብይት ከፈጠሩ ለመቆጣጠር የሚያስችሉ ድንጋጌዎች ተዘጋጅተዋል። ድንጋጌዎቹ አገሮች በእነዚህ ምርቶች ላይ የሚጣሉ ታሪፎችን ከፍ እንዲያደርጉ ይፈቅዳሉ። ይሄ በራሱ ጉድለት ይኖረዋል። አሰራሩ አገሮች ገበያቸውን ከውድድር እንዲዘጉ በር ይከፍታል። አፍሪቃ በዓለም ገበያ ያላት ድርሻ ሶስት በመቶ ብቻ ነው። ስለዚህ ማክሌዎድ ናይጄሪያን ጨምሮ በመላው አፍሪካ በውጭ ምርቶች ሊጎዳ የሚችል ገበያ የለም የሚል እምነት አላቸው። አልበርት ሙቻንጋ አብዛኞቹ የአፍሪካ አገሮች የነፃ የንግድ ስምምነቱን የሚያጸድቁበትን ሰነድ በቅርቡ ያስረክባሉ የሚል እምነት አላቸው። ጥሩ ግስጋሴ በማድረግ ላይ እንገኛለን። በመጪው የካቲት ሁለተኛ ሳምንት ላይ በምናደርገው ጉባኤ ሁሉም ፈራሚ ሀገሮች አስፈላጊውን ሰነድ ያቀርባሉ። በዚህም የጋራ ገበያውን ለመመስረት የሚያስፈልገን አነስተኛ ቁጥር ይሟላል። ስለዚህ በትክክለኛ ሂደት ላይ እንገኛለን። ጀሚ ማክሌወድ በበኩላቸው አሁን ያፈገፈገችው ናይጄሪያ በቅርቡ የንግድ ቀጠና ምስረታውን እንደምትቀላቀል ይጠብቃሉ። ከፊታቸው political kind of um, ፖለቲካዊ ጋሬጣ ጭምር አለ በመጪዎቹ ሰባት ሳምንታት ምርጫ ይካሄዳሉ ጉዳዩ ከምርጫ ጋር ሊያያዝ አይገባም የሚል ሀሳብ ነበራቸው ለመፈረም ባሰቡት ወቅት ፕሬዝዳንታቸው በአገራቸው በቂ ምክክር አልተደረገበትም በማለት በመጀመሪያ ጉዳዩን ወደ ውይይት ለመውሰድ ወሰኑ ነገር ግን እስካሁን ከወደ ናይጄሪያ የምንሰማው በአንጻራዊነት አዎንታዊ ሀሳብ ነው። በእኔ አተያይ ናይጄሪያውያን ወደ ነፃ የንግድ ቀጠናው ይመጣሉ። አልበርት ሙቻንጋ ዋናው ፈተና ነፃ የንግድ ቀጠና ስምምነቱ ተግባራዊ ሲሆን እንደሚበረታ ያስጠነቅቃሉ። ሕይወት እንዲህ ነው፣ አንዱን ፈተና ስትሻገር ከሚቀጥለው ጋር ትፋጠጣለህ። ለዚህም ነው ነፃ የንግድ ቀጠና የመመስረቱ ጅማሮ ሂደት ብቻ የሚሆነው። ትልቁ ፈተና ደግሞ ብዙ ሰዎች ስኬታማ አትሆኑም የሚል እምነት መያዛቸው ነው። ነገር ግን የአፍሪቃ ምጣኔ ሀብት ባደገ ቁጥር በመላው ዓለም ላይ ላቅ ያለ ተጽዕኖ ይኖረዋል። የአፍሪቃ ህብረት የካቲት ሶስትና አራት በቂ አገሮችን ማሳመን ከቻለ በመጪው መጋቢት አህጉራዊው ነፃ የንግድ ቀጠና እውን ይሆናል ሲሉ አልበርት ሙቻንጋ ይናገራሉ። እሁድና ሰኞ በአዲስ አበባ በሚደረገው የአፍሪካ መሪዎች ጉባኤ በአንገብጋቢ ጉዳዮች ላይ ከመምከር ባሻገር ስምምነቱን ተግባራዊ ለማድረግ አገሮችን የማሳመን ስራ ይጠበቃል።